የወጣቶች ዓለም በርካታ እናቶች ምጥ የሚይዛቸው ሊነጋጋ ሲል ወይም ሌሊት ላይ እንደሆነ ይናገራሉ። ታዲያ ኢትዮጵያ ውስጥ በዚያን ወቅት አብዛኛውን ጊዜ ወላዷን ሆስፒታል የሚያደርስ መኪና ከጎረቤት ወይም ከአካባቢው ፍለጋ ይገባል። በጎንደር ከተማ የሚኖሩና ማስረሻ ለወላዶች ይሰጣል ስለተባለው ነፃ አገልግሎት የሰሙ ደግሞ ወዲያው ወደሱ ስልክ ይደውላሉ። ማስረሻ አስተዋለ ጎንደር ከተማ ውስጥ ወላድ እናቶችን ወደ ጤና ተቋም በነጻ የማድረስ አገልግሎት መስጠት ከጀመረ አራተኛ ወሩ ነው። ዋናው የጀመርኩበት ምክንያት እኔ ሚስት አለኝ፣ ልጅ አለኝ፣ ወልጅ አለሁ። እና ሚስቴ በምትወልድበት ሰዓት አንዴ ለሀያ ሁለት ሰዓት እንቅልፍ አልተኛውም የነበር አሟትም ስለነበር ከስምንት ሰዓት ተኩል ከሌሊቱ እስከ ቀኑ ሰባት ሰዓት ከሩብ ድረስ አሟት ነበርና ምጧ ከበድ ያለ ነበር። ያኔ አይቻለሁ ምን ያህል ከባድ እንደሆነ ምት ምን ያህል ለእናቶች ህይወትን እስከ ማሳጣት የሚደርስ ነገር እንደሆነ፣ ፈጥኖ የሚደርስላቸው ያስፈልጋል የሚለውን ነገር ያኔ አየሁ። ከዛ በኋላም ደግሞ እንዲሁ በትራንስፖርት ችግር በወሊድ ምክንያት ብዙ እናቶች ህይወታቸው ያልፋል። ያን ያን እንደው ወደፊትም ተሽከርካሪ ቢኖረኝ ይሄን ነገር መቅረብ ፈልጋለሁ የሚል ሀሳብ ስለነበረኝ ተሽከርካሪዋን ከገዛው በኋላ አምቡላንስ አገልግሎት ምናምን ማያገኙ እናቶች በሚደውሉ ሰዓት ወደ ጤና ተቋም ወደሚቀርባቸው ጤና ተቋም ወስጃ አደርሳለሁ። ማስረሻ እስካሁን አምስት ወላዶችን ወደ ሆስፒታል በማድረስ ተባብሯል። ይህንንም አገልግሎት የሚሰጠው በተፈለገበት በማንኛውም ሰዓት ነው። እስካሁን አንድ አራት ሰዓት ተኩል አምስት ሰዓት አካባቢ የደወለችልኝ አንዴ፣ ሌሎቹ ሶስት ሰዓት አስራ አንድ ሰዓት ተኩል ጠዋት አስራ ሁለት ሰዓት እንደዛ አካባቢ ነው የሚደውሉልኝ። እስካሁን አንዷ ግን አራት ተኩል አምስት ሰዓት አካባቢ የሚሆን አንድ ደውላልኛለች። ማስረሻ በባጃጅ ሰዎችን በማጓጓዝ ነው የሚተዳደረው። ከማያውቀው ቁጥር የስልክ ጥሪ ሲደርሰው ደዋዩ እርዳታ ፈላጊ ሊሆን ስለሚችል ባጃጁን አንድ ዳር አቁሞ በተቻለው መጠን ስልኩን ለመመለስ ይሞክራል። አንዴ ሰው ይዤ እየሄድኩ ደውለውልኝ ማለት ነው የያዝኳቸውን ሰዎች ጥቁሜ አዋርቼ እውነት መሆኑን ስል የምትወልድ እናት አለች፣ አምቡላንስ አላገኘችም። ስለዚህ ወደ እሷ ሊሄድ እናንተ ቅር ማይላችሁ ከሆነ የምትወርዱ ሊቀሆነስ በጣም በጣም አመስግነው ማለት ነው ለምን እኛ በእግራችን ማንሄድ ቶሎ ድረስላት የሚል ነገር ነግረውኝ ሂሳቤን ከፍለው የወረዱ ወረዱ። እናቷንም አድርሻለሁ። የሀያ ሁለት ዓመቷ ፍትፍቴ ጌታሁን ማስረሻ በዚህ ሰዓት ከተባበራቸው ወላዶች አንዷ ናት። አብረውኝ የነበሩት ሰዎችና ስልክ በነፃ የሚሰጥ ልጅ እኮ አለ፣ ከዚህ ከመንደራችን ምናምን አምቡላንስ ቁጥር እናውቅብ ና ስምጠውም ሆኑ ቀሩ። እሱ በቃ መጣ፣ ችግር የለውም፣ መጣዋለ ይዞኝል። እርሱ ባይደርስልሽ ኖሮ ምን አማራጭ ነበረሽ ለመሆኑ? የዛን ሰዓት ብዙም እንትን በጣም አማን ስለነበረ አማራጭ ያለኝ የነበረ ከዛ እሱ መኖር በቃ በጣም ጥሩ ነው የሚሰጠው አገልግሎት ማለት ነው። ፍትፍቴ የማስረሻ እርዳታ በአንድ ቀን አልተጠናቀቀም ትላለች። ከአንድ ሳምንት በኋላ ለነበራት የሆስፒታል ቀጠሮም ወስዶ በማድረስ ወጣቷን ተባብሯታል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ሰሞኑን ባወጣው ዘገባ መሰረት ባለፈው የጎርጎሮሳዊ 2016 ዓ ም በአማካይ እድሜያቸው ከአምስት ዓመት በታች የሆኑ 150 ያህል ህጻናት በየዕለቱ ሞተዋል። አብዛኞቹን ህጻናት ለሞት የዳረጋቸው ሊድን የሚችል በሽታ ወይም የተመጣጠነ ምግብ ያለማግኘት ቢሆንም በወሊድ ጊዜም በሚያጋጥሙ ችግሮች የሚሞቱት ህጻናትም ብዙ መሆናቸውን አመላክቷል። ኢትዮጵያ ባለፈው ዓመት በርካታ ህጻናት ከሞቱባቸው አምስት ሀገራት አንዷንዱ ሆነች። ዩኒሴፍ ገልጿል። ዶክተር አኒሳ በፍቃዱ የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ናቸው። እናቶች ምጥ ሲይዛቸው ወዲያውኑ ሳያመነቱ ወደ ጤና ተቋም መሄድ አለባቸው ይላሉ። ወደ ጤና ተቋም እንግዲህ ከጤና ኬላ እስከ ስፔሻላይዝድ ሆስፒታሎች ቶሎ ካልደረሱ በከፍተኛ ሁኔታ ህይወታቸውንም ልናጣ የሁለቱንም የእናትም፣ የማህፀን ውስጥ ያለውን ልጅ ህይወት እስከ ማጣት የሚያደርስ ነገር ስለሆነ በጊዜ መድረሱ ምንም ጥያቄ የለውም ብዬ አምናለሁ። ጥሩዬ ቦጋለ ነፍሰ ጡር እያለች ማስረሻ ባጃጁ ላይ ወላድ እናቶችን ወደ ጤና ተቋም በነፃ እንደሚያደርስ የለጠፈውን ስላየች ልትወልድ ስትል ወደ እሱ ነበር የደወለችው። ይሁንና እንደተመኘችው መጨረሻው አላማርም።

ደውሎ እንደነገሩኝ፣ ወዲያውም ተነስቼ ሄድኩ። ቦታውን አመላከቱኝ። እጀ ደረስ ስደርስ የያዛት ሰዎች ልጁን ማትረፍ አልቻሉም። ታፍኖ ነው። የሚገርምሽ ልጁ የሞተራሱ ታፍኖ ነው። ከዛ እሷን አትርፋት የሚል ነገር ሲጮሁ ቀጥታ ተሸክመን ለሁለት አስገባናት እና ወደ ሆስፒታል ነው ሄድኩ። ስሄድ ሆስፒታል ላይ አጋጣሚ ደግሞ እዛ ተረኛ የነበረው የማውቀው ልጅ አገኘሁኝ። ባናት አትርፋት ኝ ልጁ የለም ውሳኔ አትርፋት ታግለ ገባን ይዘረፍከ ውስጥ ገብቻለሁ ከዛ ውጣ ተባልኩና ያለውን ነገር ሄድ ቦታው ላይ እንግዲህ ልጅ ሞደቁምን እይተብዬ ተመልሼ ሄጄ አይቼ ያለውን ነገር ነገርኳቸው። እነሱም የተወሰነ ግልኮስ የምንሰጡ አብሬ አምሽቻ አለውኝ። የተወሰነ ከቆየ በኋላ ደህና ናት ወደ ቤቷ መመለስ ቻለች ያለውን ነገር አይቼ አረጋግጬ ነው ወደ ቤት የተመለስኩና፣ እሷን ማትረፍ ይሄ ደስ አለኝ። የልጁን ነገር ካየው ሳይ ደግሞ ምን ነበር የአስር ደቂቃ እና የአስራ አምስት ደቂቃ ልዩነት፣ ቀድማችሁ ብትደውሉልኝ ማትረፍ ይችል ነበር አዝኝ ያለው ጋዘ ወይ፣ የእሷን ማትረፍ ደግሞ እንደገና አስደስቶኛል። በመጨረሻ ሰዓት ልጇ ባለመትረፉ ጥሩዬ ብታዝንም የእሷም ህይወት አደጋ ላይ በነበረበት ሰዓት ማስረሻ መድረሱና እሷን ወደ ሐኪም ቤት በማድረሱ እጅግ ደስተኛ ናት። ሰዎችናት ያለው አስተዋጽኦ ለእናቶች በጣም ቆንጆ ነው። ማንም አያደርገው ነው። ምክንያቱም መንግሥት የመደባቸው መኪና እንኳን አይደርሱላቸውም። ምን ሰዓት ላይ ቢደውሉበት ምን ቢሉበት ቀድሞ የሚደርሱት ነው እንጂ ማንም እኮ ብዙም ባለ ሀብቶች አሉ። ማንም ይሄን ያደረገ የለም። እሱ ወይም ባለ ሀብት አደለም ባጃጃዋናስ ያለችው ካለው እንትን ላይ በጣም ጥሩ ነው። ለነኛ ምናስበው ማስረሻ ባጃጅ ስለሚነዳና አካባቢውን ስለሚያውቅም የጠሩት ሰዎች ጋር በተቻለው ፍጥነት ደርሶ ወላዶቹን ወደ ጤና ተቋም ማድረስ ይሞክራል። ትልቅ ኃላፊነት እንደሆነም ያውቃል። ከሰዎችም የሚያገኘው ምስጋና ውሳኔው ትክክል እንደነበርና ይበልጥ እንዲተባበር አድርጎታል። ምጥን ያልከባድ እንደሆነ ከባለቤት የምትላየዎች ቶሎ ነው የሚደርስላቸው የሆነ እረፍት አለው። ከዛ በኋላ ደግሞ ከወለዱ በኋላ ደውለው ታንኪው ይላሉ። አንተ ባትደርስ ልኖረ አንዷ በተለይ ኦፕራሲዮን የተሰራላት እናት እግዚአብሔር አተረፍከኝ የሚል ነገር የሚሰጡት መልስ ታንኪው የሚለው መልስ በጣም እርካታ አለው። ብር ያልቃል። እንደዚህ የሊና ዋጋ ግን ትልቅ ነው። ማስረሻ ወላድ እናቶችን ወደ ጤና ተቋም በነጻ አደርሳለሁ የሚለው መልእክቱንና ስልክ ቁጥሩን ባጃጁ ላይ ለጥፎ በከተማይቱ ስራውን ሲሰራ ካለ ምክንያት የሚደውሉለት ሰዎችም አልጠፉም። ሰባት ስልክ ነው ምናምን ያዝኩት ማስታወሻ ላይ አሁን ስላላስኮት ነው እንጂ እንዲሁ ዝም ብለው ደውለው ወላድ እናት ነበረች ምናም ብለው የት ቦታ ምናም ኮስተር እየሳዋራቸው ስቀው ምናም ይዘጉ አሉ። አንዳንድ ትንሽ እውነት የማይመስላቸው ሰዎች አሉ። ለማረጋገጥ ምናምን ይመስለኛል እንደዛ የሚያደርጉት እኔ ላላደርግ አለጥፈውም እውነትስ ለማደርስ ነው። ልጅን አለኝ ሚስትም አለኝ ምጥ ምን ያልከባድ እንደሆን አውቀዋለሁ ምናም ብዬ ነው የመለስላቸው። ትክክለኛው ግን ደውለው እዚህ ቦታ የምትወልድ እናት ነበረች ልታግዘን ትችላለ ወይ ልትተባበረን ትችላለ ምናምን ይላሉ ትክክለኛ ቦታውን ከነገሩኝ ሂጄ፣ እዛው አካባቢ የደውላቸው ና መንገድ ላይ ወጥተው አገኛቸዋለሁ። በማስረሻ በጎ ስራ የተረዱ ሰዎች ብቻ ሳይሆኑ ታሪኩን የሰሙ በርካታ ኢትዮጵያውያንም አወድሰውታል። ይህም ያለ ምክንያት አይደለም። በአብዛኛው ሲታይ ሐኪም ቤት መድረስ ያለባቸውን ሰዎች በፍጥነት ወደ ሐኪም ቤት የሚያደርስ አምቡላንስ ባለመኖሩ ነው። ይህንንም ችግር ዶክተር አኒሳ በሚሰሩበት ሆስፒታል ታዝበዋል። እንግዲህ በእኔ ወደ እኔ ወደ መመራበት ተቋም ስትመጪ አብዛኞቹ እውነቱን ለመናገር በአምቡላንስ አይመጡም። በተለይ ከተማ ወይ የከተማ ነዋሪ አብዛኞቹ በባጃጅ እንደዚሁም ደግሞ በታክሲ ሲመጡ ያሉ፣ እንደዚሁም የግል መኪና ያላቸው በግል ይመጣሉ። እንግዲህ እኔን እስከሚገባኝ ድረስ በቂ አምቡላንስ በከተማ አለ ብዬ አላምንም። ምክንያቱም በጣም ውስን አምቡላንሶች ናቸው ያሉት። እነዚህ ውስን አምቡላንሶች ደግሞ ለምሳሌ በእኛ ተቋም ወደ በትንሹ በዓመት ከስምንት ሺህ እናቶች በላይ በሆስፒታላችን ይወልዳሉ። እንግዲህ እነዚህን ሁሉ የሚያመላልስ በቂ አምቡላንስ አለግን ብዬ አላምንም እና ምንም ጥያቄ የለውም፣ አምቡላንሶች በጣም ያስፈልጋሉ። እንግዲህ ወረዳ ከወረዳም ጭምር ነው። እንግዲህ ብዙ ጊዜ እኛ ሪፈር ሆኖ የሚመጡት አካባቢዎችን በተለይ እና ወላድ እናቶችን የምንቀበለው እና በጣም ትኩረት የሚሻ ጉዳይ ነው በጊዜ ከመድረሳቸው አንጻር ማለት ነው ስለሆነም ማስረሻ ማንኛውም ሰው በግልም ሆነ በተቋም ደረጃ የበኩሉን አስተዋጽኦ እንዲያደርግ ይመክራል እኔ አሁን ይህን ስላደረኩ እውነት ምነግርሽ እኔ ነው የተጠቃሚ በእውነት ነው ምነግርሽ ማለት ነው በጣም ህሊናዊ እርካታ ከገንዘብ በጣም በሚበልጥ እርካታ አለው የማላውቀው ሹፌር ነው ሌላ ጊዜ ደውዬ በግድ ስታይቀው ሹፌር ነው የሚሰራ የመቶ ብር ካርድ ሞልቶልኛል አንድ ግለሰብ ቢያንስ ቢያንስ ሄደህ ደንበኞች የእነዚህ ሰዎች ደውለውልህ እንኳን ቦታው ስደርስ የት ናችሁ ለመደወል አይቀርም፣ እና በምን ባረዳህ ካርድ ሞልቼ ላለሁ ብሎኝ መቶ ብር ካርድ በቃ እና እኔ ከማገኘው በላይ እንደውም ተጠቃሚ እየሆንኩ ያለውን ነኝና፣ ሰው ሁሉም በየአካባቢ ወይም ቢያደርግ አንዲት እናት ቤት ውስጥ በምት አትሰቃይም። አንድ ህፃን ወይም አንዲት እናት አያርፉም፣ በዚህ በወልጅ ምክንያት አይሞቱም። ስለዚህ ቀላል ነገር ነው ማድረጉ። ተግባሩ ትልቅ ነው። በርግጥ ግን ይህን ማድረግ የሚከብድ ነገር አለም። ተሽከርካሪ ላለው ሰው በየአካባቢው ያለ ሰው የየአካባቢው ሰው ከበር ቢያደርግ ምንም ያህል ችግር አይፈጠር የሚለውን ነገር ነ ቀላል እንደሆነ ሰው ተረዶት ሁሉም ይህን መንገድ ቢከተል የሚል ነገር አለኝ። ፐርሰናል ወላድ እናቶችን ወደ ጤና ተቋም በነጻ የማድረስ ተነሳሽነቱ ብዙዎችን ስላስደሰተው የዛሬው የወጣቶች አለም እንግዳችን ማስረሻ አስተዋለን ጥረት የቃኘው የወጣቶች አለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።